የማኅበራዊ መገናኛ ዘዴዎች ቅኝት ጠቅላይ ሚኒስትር አብይ አህመድ የኤርትራ ወታደሮች ኢትዮጵያ ውስጥ ስለመገኘታቸው ለመጀመሪያ ጊዜ መናገራቸው እንዲሁም የኢትዮጵያ ሰብአዊ መብቶች ኮሚሽን ስለ ትግራይ ሰብአዊ ሁኔታ ያወጣው ቀዳሚ ዘገባ ዋነኛ መነጋገሪያ ሆኖ ቆይቷል። የዩናይትድ ስቴትስ ሴናተር የትግራይ ክልልን በተመለከተ ኢትዮጵያን መጎብኘታቸውም አነጋግሯል። ለዝግጅታችን ይመጥናሉ ያልናቸውን አስተያየቶች አቀናብረናል። አብራችሁ ቆዩም። የኢትዮጵያ ሰብአዊ መብቶች ኮሚሽን በምህፃሩ ኢሰመኮ ትግራይ ክልል ውስጥ ደረሰ ያለውን ከፍተኛ የሰብአዊ መብቶች ጥሰትና በሲቪሎች ላይ የተፈጸመውን ጥቃት አስመልክቶ ያቀረበው የመጀመሪያ ደረጃ ቀዳሚ ሪፖርት የበርካቶች መነጋገሪያ ሆኗል። ኢሰመኮ ትግራይ ክልል በአክሱም ከተማ የተፈጸመው ከፍተኛ የሰብአዊ መብቶች ጥሰት በአጠቃላይ በክልሉ የተሟላ ምርመራ የማድረግን አስፈላጊነት ያመለክታል ብሏል። ራስ መኳንንት የተባሉ አስተያየት ሰጪ ኢሰመኮ አሁን ኢሰመኮ መሰለ ሲሉ ፌስቡክ ላይ ባጭሩ ጽፏል። የኢሰመኮ ቀዳሚ ዘገባ የኤርትራ ወታደሮች ትግራይ ክልል ውስጥ አደረሷቸው የተባሉትን መጠነ ሰፊ የሰብአዊ መብቶች ጥሰት ሆን ተብለው የተደረጉ ናቸው ብሏል። በዓለም አቀፍ ድንጋጌዎችና መርሆች የተቀመጡ ደንቦችን የሚጥስ ተግባር መሆኑንም ጠቅሷል። በ13 ገጾች የተካተተው የኢሰመኮ የመጀመሪያ ደረጃ ዘገባ ጾታዊ ጥቃትንና ሁሉንም አይነቶች ጉዳቶች የማያጠቃልል መሆኑም ተገልጧል። በዚህ የኢሰመኮ ቀዳሚ ዘገባ በርካታ አስተያየቶች ተሰንዝሯል። ኢሰመኮ በድፍረት መረጃዎችን ማውጣቱን የሚያወድሱ የለም ዋናውን የሰብአዊ መብት ጥሰት ለመሸፈን ሲባል ነው የሚሉ እንዲሁም እስከ ዛሬ የተነበራችሁ ሲሉ የሚወቅሱ አስተያየት ሰጮችም ነበሩም። ፍሬው ዳምጠው የተባሉ የፌስቡክ ተጠቃሚ በጣም በጣም አሳዛኝ ድርጊት ነው። ንጹህ ሕዝብ ምን አደረገ ተብሎ ነው የሚገደለው? ሴቶቹስ ምን ባደረጉ ይደፈራሉ? ሲሉ ወደ ፈጣሪ አማረው ጽፈዋል። ፋይሰል ፋይሰል የተባሉ የፌስቡክ ተጠቃሚ ደግሞ ከጦርነት ምን ትርፍ ይገኛል? የዚህን ድህነት የተጫነውን ህዝብ ስቃይ ከማስረዘም በስተቀር ብለው ጽፏል። የኢትዮጵያ መንግስት ተፈጸሙ የተባሉ የመብት ጥሰቶችን ከአፍሪቃ የህዝቦችና የሰብአዊ መብቶች ኮሚሽን ጋር በመተባበር ለመመርመር ዝግጅቱን ገልጧል። ይህም በመደገፍም በመቃወምም የተለያዩ ሰዎች ጽፏል። የትግራይ ችግርን በተመለከተ አፍሪካዊ መፍትሄ የለም ሲሉ በእንግሊዝኛ ቋንቋ ትዊተር ገጻቸው ላይ የጻፉት ማርቲን ፕላውት የተባሉ ሰው ናቸው። እኚህ ሰው በተለይ የኤርትራና የኢትዮጵያ መንግስትን በከፍተኛ ሁኔታ በመቃወም ይታወቃሉ። ትዊተር ገጻቸው ላይ ያያያዙት የድረገጽ ማገናኛ ሲከፈት ውስጡ ዊሊያም ዳቪሰን በሚባሉ ሰው በሚዘጋጅ ድረገጽ ላይ በዮናስ አረጋዊ የተጻፈ ጽሁፍ ሰፍሮበታል። በርካቶች ዊሊያም ዳቪሰን ለኢትዮጵያና ኢትዮጵያዊነት መልካም አመለካከት የላቸውም፣ ቀውስ እንዲከሰትም ደጋግመው ይጽፋሉ ሲሉ ይተቻሉ። በእንግሊዛዊው ዊሊያም ዳቪሰን በተቋቋመው ድረገጽ ወጣው ጽሁፍ ለኢትዮጵያ ትግራይ ችግር አፍሪካዊ መፍትሄ የለም ይላል ርዕሱም። ማርቲን ፕላውት የትዊተር ጽሁፋቸውን ከዚህ የድረገጽ ጽሁፍ ቆንጥረው ነው ያሰፈሩት። በርካቶች እንግሊዛዊው ማርቲን ፕላውት በኢትዮጵያና አፍሪቃ ጉዳይ ረዥም እጃቸውን መዘርጋታቸውን ያቁሙ ሲሉ ኮንነዋል። ጽሁፋቸውንም ከቅኝ ግዛት አስተሳሰብ ጋር አያይዘውታል። ይህ አይነት አመለካከት የመጣው ዘረኛ ከሆነው አእምሮህ ነው። እኛ አፍሪካውያን በ21ኛው ክፍለ ዘመን ቀርቶ ከ18ኛው ክፍለ ዘመን አንስቶ የአፍሪቃ ችግሮችን አፍሪቃዊ መፍትሄዎችን ስናቀርብ ቆይተናል ሲሉ ትዊተር ገጻቸው ላይ በእንግሊዝኛ የጻፉት ወንድ ይራድ የተባሉ ሰው ናቸው። የቅኝ ግዛት አስተሳሰብ ኢትዮጵያ ውስጥ መቼም ሰርቶ አያውቅም ሲሉም ለመላው አፍሪካውያን ኩራትና መነቃቃት የሆነውን የአድዋ ድል ማርቲን ፕላውትን አስታውሰዋል። ዘ ፒስ ሜከር በሚል የትዊተር ስም የጻፉ ግለሰብ ደግሞ አሁን የነጭና የጥቁር ህዝቦች ካርድ መጫወት ጀመርክ ሲሉ ማርቲን ፕላውት ትዊተር ገጻቸው ላይ ያያያዙት የኤርትራ ስም ያለበት ድረገጽ የራሳቸው የማርቲን መሆኑን ጽፏል። ያ የራስ ድረገጽ ነው፣ የአስተሳሰብ ልካችንን አትዝለፍ ሲሉም ተችቷል። ሚካኤል አብደታ የተባሉ የትዊተር ተጠቃሚ ደግሞ ቀጣዩን ጽፏል። ህወት ከአፍሪቃውያን ይልቅ ከአሜሪካውያንና ከአውሮፓውያን ጋር ጠንካራ ትብብር ስለነበረው ነው ከነሱ መፍትሄ እንዲመጣ የምጠብቀው። ሌላኛው አስተያየት ሰጪ በበኩላቸው እና ምን ይጠበስ ሲሉ ይንደረደራሉ። ጣልቃ ለመግባት አንዳሽ ቀዳዳ አስፈለገ ሲሉ ጠይቀው ራሳቸው ባጭሩ ይመልሳሉ፣ በፍጹም ሲሉም ቀጥል አድርገውም ጠቅላይ ሚኒስትሩ እጆቻችንን ማንም አይጠመዝዘንም ሲሉ ነግረውሃል የሚል ጽሑፍ አስፍረዋል። ጸሐፊው ሞሼ ዳያን ይባላሉ። መልእክቱ ትዊተር ገጻቸው ላይ ይገኛል። የኢትዮጵያ የሰብአዊ መብቶች ኮሚሽንና የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽን በጋራ ሊሰሩ መሆናቸውን ገልጧል። ሁለቱ ተቋማት ትግራይ ውስጥ ተፈጽሟል የሚባለውን የመብት ጥሰትና እንግልት በጋራ ለመመርመር መስማማታቸውን ትናንት ባወጡት መግለጫ አመልክቷል። ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮች ምክር ቤት አስራ አንደኛ መደበኛ ስብሰባ ባደረጉት ንግግር የኤርትራ ወታደሮች የኢትዮጵያ ድንበርን አልፈው መግባታቸውን ለመጀመሪያ ጊዜ አረጋግጧል። በትግራይ ክልል የሰብአዊ መብቶች ጥሰት መፈጸማቸውን ገልጠውም እንደሚጣራ አሳውቋል። አይዞ በርታ፣ ጽና የኢትዮጵያ አምላክ እኛም ኢትዮጵያውያንም ከአንተ ጋር ነን የሚል አስተያየት ለጠቅላይ ሚኒስትሩ የላኩት ግርማ ኪንግ ግርማ የተባሉ የትዊተር ተጠቃሚ ናቸውም። ረዘነ ገብረ መስቀል የተባሉ የፌስቡክ ተጠቃሚ ደግሞ እንደዚህ ሰውዬ ውሸት የሚወደው ሰው የለም ሲሉ ጽፏል። ባጭሩ ቻ ሉዓላዊነት ያሉት ብርሃኑ አለሙ ናቸው። ጠቅላይ ሚኒስትር አብይ አህመድ ለሁለት ቀናት የስራ ጉብኝት ትናንት ከቀጥር በኋላም ኤርትራ አስመራ መግባታቸው ተገልጧል። የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል በትዊተር ገጻቸው ባሰራጩት መልእክት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ለጠቅላይ ሚኒስትር አብይና አብሯቸው ለተጓዘው የልዑካን ቡድን አስመራ ዓለም አቀፍ አውሮፕላን ማረፊያ በመገኘት ደማቅ አቀባበል አድርጓል። በዚህ ጉዳይ ላይ ከተሰጡ አስተያየቶች መካከል ኤርትራ የኢትዮጵያ ወዳጅ ነች ያሉት ደግሞ ሱላይማን ብሩ ፈይሳ ናቸው። ሉዋም የተባሉ የፌስቡክ ተጠቃሚ እግዚአብሔር ለንጹሐን ደሚፍረድ ሲሉ ሀና ሰኢድ ደግሞ በርቱና እዚያ አካባቢ ሰላም አስፍኑ በሚል ፌስቡክ ላይ ጽፏል። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ የኤርትራ መንግስት ጦሩን ከኢትዮጵያ ድንበር ለማስወጣት መስማማቱን ዛሬ አስታውቋል። ጠቅላይ ሚኒስትር አብይ ዛሬ በማህበራዊ መገናኛ ገጻቸው ባሰፈሩት መልእክት እንዳሉት ኤርትራ ጦሯን ለማስወጣት የተስማማችው ከፕሬዝዳንት ኢሳያስ አፈወርቂ ጋር አስመራ ውስጥ መጋቢት 17 ቀን 2013 ዓ ም ባደረጉት ውይይት ነው። አድማጮች አሁን በቀሪ ጥቂት ደቂቃዎች የዩናይትድ ስቴትስ ሴናተር ክሪስ ኮንስ የትግራይ ክልልን በተመለከተ ኢትዮጵያን በመጎብኘታቸው የተሰጡ አስተያየቶችን እንቃኛለን። ሴናተሩ የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን የቅርብ ሰው ከመሆናቸው አንጻር ወደ ኢትዮጵያ ሊጓዙ ሲነሱ በርካቶች የየራሳቸውን መላምትና ግምት አኑሯል። በኢትዮጵያና ኤርትራ መንግስታት ላይ ጫና በማሳደር ማዕቀብ ሊጥሉ ነው፣ ከህወሀት ጋር መንግስት እንዲ እንዲደራደር ሊያደርጉ ነው የሚሉና ሌሎች አስተያየቶችም ተሰንዝሯል። አቤል አቤል ፌስቡክ ላይ በሰጡት አስተያየት መጀመሪያ ያፈራረሳችኋቸውን ሀገሮች አስተካክሉ ብሏል። እነዚህ ሰዎች ግን የማያሳስባቸው ነገር ምንድን ነው ሲሉ የጠየቁት ደግሞ ከድሮ ማናቸው ፌስቡክ ላይ ደስታ ሁሪሶ ደግሞ ሕወሓት መሞቱን አልሰማንም እያላችሁ እንዳይሆን ሲሉ ተሳልቋል። ሌላው በማህበራዊ መገናኛ አውታሮች በርካቶች አስተያየት የሰጡበት ጉዳይ በሰሜን ሸዋ የንጹሐን ሰዎች መገደላቸው ነው። አስተያየቶቹ ግን አብዛኞቹ ያልተረጋገጡ ጽንፍ የረገጡ የፖለቲካ አመለካከቶችና ቅራኔዎች በማስተጋባታቸው ለሳምንታዊ ዝግጅታችን ለማካተት አልቻለም። አድማጮች የዛሬው የማህበራዊ መገናኛ አውታሮች ቅኝት ዝግጅታችን በዚሁ ይጠናቀቃል። ማንተ ጋፍቶ ስለሺ ነኝ። መልካም ጊዜ። ጤና ይስጥልኝ።